የአሁኑ ጉባኤ ሁለተኛ ሲሆን ከፍተኛ ምሁራኖች፣ የሀገር ሽማግሌዎች፣ የተለያዩ የፖለቲካ መሪዎችና የእምነት ተቋማት መሪዎችን የሚያካተተ ነው። በአጠቃላይ ከስድስት መቶ የሚልቁ ታዳሚዎች በስብሰባው ላይ ተገኝተዋል። ስብሰባው ያለፈው አርብ ተጀምሮ ትላንትና እሁድ ነበር የተጠናቀቀው። ከሰሜን አሜሪካና ከአውሮፓ የተውጣጡት እነዚህ ከፍተኛ የኦሮሞ አመራር አካላት ውይይታቸውን በዝግ ነበር ያካሂዱት። የስብሰባውን አንኳር ሀሳብ በአቋም መግለጫቸው ያቀረቡ ሲሆን የስብሰባው ተሳታፊ አቶ ጃፋር አሊ እንዲህ ነበር ያነበቡት። ያኢን ሴና ቀብሶ ኦሮሞ ዳከይ ሰት ቢሰኸና ንታውዳን ከንዱራ ተየፊ በኦሮሞ ትግል ታሪክ ውስጥ እንዲህ ባንድነት የታደምንበት ጉባኤ የመጀመሪያ ሲሆን በኦሮሚያ ውስጥ ያለውን ኩነታት ከገመገመ በኋላ የአንድነት አቋም ይዞ የተጠናቀቀ ነው። በዚህ ታሪካዊ ጉባኤ ላይ የእምነት ተቋማት መሪዎች፣ በአውሮፓና በአሜሪካ የሚገኙ የተለያዩ የኦሮሞ ማህበረሰብ ተቋማት መሪዎች፣ ስምንት የኦሮሞ የፖለቲካ ድርጅቶች የባለሙያዎችና የኦሮሞ ምሁራኖች ስብስብ ተገኝተዋል። የአውሮፓዳ ጃርመሮተ ሲያሳ ኦሮሞዳ ሰደቲፊ አዩታ ሲኡገዩታ ኦሮሞዳ በተለይ በሀገር ውስጥ በህዝቡ ላይ የሚደርሰውን ጭቆና ለመቀልበስ በአንድነት መታገሉ የወቅቱ አንገብጋቢ ጉዳይ መሆኑን በአቋም መግለጫው የተብራራ ሲሆን ለነጻነት ለፍትህና ሁሉም ብሔር ብሔረሰቦች የተከበሩበት ሀገር ለመመስረት ከሚታገሉ ሌሎች የነጻነት ኃይሎች ጋር በትብብር ለመስራትም ቃል ተግባብተዋል። ዲፕሎማሲ ዳቲሲ ተልጋ አድቮኬሲ ዳ ከን ፈረሞቱማ ቅንዴ ሱዳፊ ጸረቲ ፒኤልኤፍ የፖለቲካ የዲፕሎማሲና የአድቮኬሲ ኮሚቴዎች የተዋቀሩ ሲሆን የኦሮሞን ህዝብ ትግል ለማገዝ የተለያዩ የኦሮሞ የፖለቲካ ተቋማት በአንድነት የሚታገሉበት ቁርጠኛ ጊዜ አሁን መሆኑንም በአጽንኦት ያሰምርበታል። ወሊገልቴን የተኩማን ጃርመዮታ ሲያሳ ኦሮሞዳ አካ ሙርቴሳ ተይ ጀለሙሬት ይግራ ባለፈው ዓመት በጊንጪ ከተማ የተጀመረው የኦሮሞ ህዝብ ትግል በኋላም እየተቀጣጠለ መላ ኦሮሚያ የአማራ እና ሌሎችንም አካባቢዎች አጥለቅልቆ አመት በሞላበት ማግስት የተካሄደ ታላቅ የአንድነት ጉባኤም ነው ተብሏል። ለኦሮሞ መብት ሲታገሉ ለሞቱት፣ ለቆሰሉት፣ ለተገረፉት በእስር ላይ አሁንም ለሚሰቃዩትና ለተሰደዱት በሙሉ ጉባኤው ያለውን አክብሮትና የቃል ኪዳን የትግል አንድነት በአቋም መግለጫው አብራርተዋል። በመጨረሻም በኢትዮጵያ በእሬቻ በዓል በኢ ሰብዊ መንገድ ለተገደሉና ለታሰሩት አካላትም በገለልተኛ ዓለም አቀፍ ተቋማት እንዲጣራ ለአለም አቀፉ ህብረተሰብ ጥሪ እናቀርባለን በማለት የአቋም መግለጫው ተጠናቋል። ለዶይቼ ቨለ ራዲዮ ዘገባ መክብብ ሸዋ ነኝ ከዋሽንግተን ዲሲ